ታለ በጌታ በኢየሱስ ስማምኛለው። ኃጢአቴ በሙሉ ተፍቆልኛል። በሰማይ አዲስ ቤት ይጠብቀኛል። ሰነበታችሁ የተወደዳችሁ አድማጮቻችን፣ ይህ ከዓለም አቀፉ አድቬንቲስት ሬዲዮ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜ ነው። ዛሬም የተለያዩ የሚባርኩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። የመጀመሪያውን መዝሙር የሚያቀርቡልን የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን መዘምራን ናቸው። እነርሱም እንግዳ ነኝ እኔ በማለት ይዘምራሉ። ጳውሎስ በፊልጵስዩስ 3 20 ላይ እኛ አገራችን በሰማይ ነው። ከዚያም ደግሞ የሚመጣ መድኃኒታችን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል። አሜን። አገራችን በሰማይ ነው። እንግዳ ነኝ እኔ የሚለውን ¡Germero! ባለመዝሙሩ ዳዊት በ119 ኛው መዝሙሩ ቁጥር 115 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የሴምሲ መዘምራን ቃልህ ለእግሬ መብራት ነው እያሉ ይዘምራሉ። እስቲ ይህን መዝሙር አብረን እናዳምጠው። በሉቃስ ወንጌል ምዕራፍ 18 ቁጥር 35 ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። ይህ እውር ሰው ኢየሱስ በዛ እንደሚያልፍ በሰማ ጊዜ ድምፁን ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግን ልትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም እይ እምነትህ አድንሃል አለው ይህ በኢያሪኮ መንገድ የሆነ ታሪክ ነው። የመልካሙን ሳምራዊ ታሪክ በኢያሪኮ መንገድ የተፈጸመ ነው። ዘኪዎስንም የተገናኘው እንዲሁ በኢያሪኮ ነው። የፍሉሃ ወንድ መዘምራን በኢያሪኮ መንገድ እያሉ ይዘምሩልናል። በኢያሪኮ መንገድ ሸክም ሲበዛ፣ ሀጢያ ሲከብድ ለኢየሱስ ጠው ተናዘዘው። be ya ree ko men Oh, unter Melante Oh, Melante, Jesus Jesus mayari May I recommence May I Jesus kantega, take kantega, Jesus can take us. Check, missy, check. Check, missy, check. Hazen Sierra. Hazen Sierra. Seagate, noire. Jesus, get Jesus, አዳኝ ኢየሱስ ነው። በያሪኮ መንገድ በአጢያ ስትዝን ኦ ያጸናሃ በፍቅር ክንዱ ይደግፍሃል። Come and get hona. A broi hona. hona. hona. Jesus, come to Jesus, Jesus Jesus ማቴዎስ 11 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም ማሳርፋችኋለሁ ይላል። ዞር አድርገው ከላዬ ውሰደው ሸክሜን ከላዬ እያሉ የሚዘምሩት ደግሞ የአዋሳ አድቬንቲስት መዘምራን ናቸው። የዛሬውን የመዝሙር ክፍለ ጊዜ በዚህ መዝሙር ወደ ፍጻሜ እናመጣለን። ለሚኖራቸው አስተያየትና ጥያቄ በፖስታ ሳጥን ቁጥራችን 145 አዲስ አበባ ወይም በስልክ ቁጥራችን 011551 1199 ደውላችሁ በውስጥ መስመር 142 ወይም 143 ብላችሁ ብታደርሱን በደስታ እናስተናግዳቸዋለን። በሚቀጥለው የመዝሙር ክፍለ ጊዜ ሌሎችን መዝሙሮች ይዘንላችሁ እስከምንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያለን ዛሬ በዚህ መንገድ I'm a little bit